አራቱ የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን ጨምሮ አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው ሀያ ሁለት ተከሳሾች ዛሬ የእምነት ክህደት ቃላቸውን ሰጥተዋል። ብዙሃኑ ተከሳሾች ጉዳዩን የያዘው ፍርድ ቤት ባለመብት እንዳልሆነ ገልጸው ቃላቸውን ለመስጠት ፈቃደኛ ባይሆኑም ፍርድ ቤቱ ፍርድ ቤቱ ክደው እንደተከራከሩ መዝግቧል። የአቃቤ ሕግ ምስክሮችን ለመስማት ቀጠሮ ሰጥቷል። መለስካቸው ተጨማሪ መለስካቸው ከአዲስ አበባ ተጨማሪ አለው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ ሀያ ሁለት ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ቀርበው የሰጡት የእምነት ክህደት ቃል በውዝግብ የታጀበ ሆኗል። በቀደመው ቀጠሮ አቃቢ ሕግ ላቀረበባቸው ክስ መልስ ሰጪዎቹ ያቀረቡት መቃወሚያ ሙሉ በሙሉ ውድቅ ተደርጎ ስለነበረ ዛሬ ከተከሳሾቹ ወይም መልስ ሰጪዎቹ ይጠበቅ የነበረው ወንጀሉን ፈጽሜያለሁ ወይም አልፈጸምኩም የሚል ብቻ ነበረ ይሁንና አንደኛ ተከሳሽ አቶ ጉርሜሳ አያና ለዚህ ጥያቄ የሰጡት መልስ ክሱ ለእኔ ግልጽ አይደለም፣ የእኔ ፓርቲ ዓላማ አለው፣ በህጋዊ መንገድ የምሰራው ስራ ወንጀል ሊሆን አይችልም። መቃወም ህገ መንግስታዊ መብት ነው። ለማንኛውም ለዚህ ፍርድ ቤት ቃዴን መስጠት አልፈልግም ብለዋል። አቶ ደጀኔ ጣፋም ተመሳሳይ መልስ ሰጥተው የኢትዮጵያና የኦሮሞ ህዝብ ይህን ይታዘብ የሚል መልእክት አስተላልፋለሁ ብለዋል። ፍርድ ቤቱ አቋርጧቸው ይህ ከሥነ ሥርዓቱ ውጭ ነውና ፈጽሜ ያለሁ ወይንም አልፈጸምኩም የሚል መልስ ብቻ እንደሚጠብቅ አስገነዘባቸው። ከዚህ በኋላ ቃላቸውን ለሚሰጡም ሁሉ ተመሳሳይ ትዕዛዙን ፍርድ ቤቱ ሰጥቷል። ሦስተኛው ተከሳሽ አቶ አዲሱ ቡላላም የተመሠረተብኝ ክስ በእኔ ስም የኦሮሞን ህዝብ መክሰስ ነው። በእኛ ባህል ውሻውን ምናቅ ባለቤቱን መናቅ ነው ይባላል። በሕጋዊ መንገድ በተቃዋሚነት ተሳትፌ ያለሁ ያላደረግኩትን ይህ ፍርድ ቤት አድርገሃል ብሎኛል። እኔ በዚህ ድራማ ልሳተፍ ፍላጎቱ የለኝም፣ ፍርድ ቤቱ ውሳኔውን ሊያሳውቀኝ ይችላል ብለዋል። አቃቢ ህግ ይህን አካሄድ ተቃውሞ ይህ መድረክ የፖለቲካ መድረክ አይደለም፣ በሕግና በስርዓት የሚመራ ነው። ስለሆነም በዚህ መሰረት ይመራ ሲል አቤቱታውን አቅርቧል። ፍርድ ቤቱም ይህ አካሄድ ተከሳሾቹ እንደሚጎዳ አስገንዝቦ ቀደም ሲል የሰጠውን ትዕዛዝ ሰጥቷል። አራተኛ ተከሳሽ አቶ በቀለ ገርባም የሰጡት ቃል ከሌሎቹ ብዙ የተለየ አልነበረም። ባለፈው የክስ መቃወሚያችን አሉ አቶ በቀለ ባለፈው የክስ መቃወሚያችን ክርክሩ በሚመለከተውና ባለመብት በሆነው የኦሮሚያ ፍርድ ቤት እንዲታይ እኛም በቋንቋችን እንድንዳኝ ጠይቀናል ይህ መብታችን ተነፈግን ብይኑ ህገ መንግሥቱን የጣሰ ነው ይህ ፍርድ ቤት ጉዳዩ እዚህ እንዲታይ የፈለገው ለሌላ ዓላማ ነው የሚል ጥርጣሬ አለን ከዚህ በፊትም አቃቢ ህግ የሐሰት ምስክር አስመስክሮብኝ እንዳስፈረደብኝ አስታውሳለሁ እዚህ ፍርድ ቤት ፍትህ አገኛለሁ ብዬም አላምንም ሲሉ ፍርድ ቤቱ አቋርጧቸዋል። ሌሎቹም በዕለቱ የተገኙት ተከሳሾች የሰጡት መልስ ከዚህ መሰል አባባሎች የራቁ አልነበሩም። ሁለት ተከሳሾችን በዛሬው ዕለት ማረሚያ ቤቱ በሥራ ጫና ምክንያት ሊያቀርባቸው እንዳልቻለ ገልጿል። በመጨረሻም ፍርድ ቤቱ ሁለቱ የእምነት ክህደት ቃላቸውን ለመስጠት ያልቻሉ ተከሳሾች ነገ ቀርበው እንዲሰጡ ቀጥሯል። አክሎም ተከሳሾቹ ዛሬ የሰጡት ቃል ይዘቱ ምንም ይሁን ምን ወንጀሉን እንዳልፈጸሙ ነበር የሚያመለክተው። ስለሆነም በሀገሪቱ ሕግ መሰረት ፍርድ ቤቱ የቀረበባቸውን ክስ ክደው እንደተከራከሩ መዝግቧል። የአቃቢ ሕግ ምስክሮች ለመስማትም ከህዳር ሁለት እስከ አስራ ስድስት ቀን ሁለት ሺ ዘጠኝ ዓመተ ምህረት ቀጠሮ ይዟል። አቃቢ ሕግ ሀያ ሁለቱን ሰዎች የከሰሰው የሆነ ግን የሽብር ተልእኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመጹ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብር ወንጀል እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።